Их и Америка радио Тавиано. በቅዳሜው አደጋ አምስት ልጆቻቸውን ያጡትን እናት ድምፅ ነው የሰማችሁት። እኔ አሁን አንድ ነፍሰ ጡር ከነልጇ ሶስት ልጆች ስድስት ልጅ ቤት ነበሩ። ያው ይመጣብኛል አይባልም። ወጣ ብለናል ስንገባ ቤታችን እንደዚህ ሆኖ አገኘለም። አደጋው የመጀመሪያው አይደለም ይላሉ። አንድ ነዋሪ ደግሞ ነገር ግን እኔ ብንናገርም ባንናገርም አየር ላይ ብታዊውም ባታዊውም የሚቀየር ነገር የለም ነው የሚቀየር ነገር ካለ መቀየር ይችላል። መጀመሪያ መቀየር ይችል ነበር። ይሄ ነገር ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በስድስት ዓመት ጊዜ ውስጥ ለአራተኛ ለአምስተኛ ጊዜ ተደጋግሞ የደረሰ አደጋ ነው። ዝርዝሩ በዕለቱ አብይ ርዕስ ተይዞለታል። ጤና ይስጥልን እንድምናምሽታችኋል የተከበራችሁ አድማጮቻችን የዛሬ ማክሰኞ መጋቢት አምስት ቀን 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። አዲስ አበባ ውስጥ በተለምዶ ቆሸ ሰፈር እየተባለ በሚጠራው ቆሻሻ ማስወገጃ ስፍራ ህይወታቸው ያለፈ ዜጎች ቁጥር ሰማንያ ሁለት መድረሱ ተዘገበ። መንግሥት ለሟቾች የሦስት ቀን ብሔራዊ ሀዘንም አውጯል። በመንግስት ቁጥጥር ስር የሚገኙት የአገሪቱ መገናኛ ብዙኃን ትናንት ሰኞ የሟቾች ቁጥር 65 ሆኖ ከነዚህ ውስጥ 20ዎቹ ወንዶች 45 ሴቶች መሆናቸውን ዘግበው ነበር። አሁን የሟቾች ቁጥር በ17 ጨምሮ 82 ተመዝግቧል። አደጋው በአቅራቢያው ያሉትን ቤቶችም ደምስሷል። የሆስፒታል ሰራተኞች እንደገለጡት ቢያንስ 50 ሰዎች ሕክምና ተደርጎላቸዋል። ከ50 ዓመት በላይ ዕድሜ ባለው በዚህ ቆሻሻ ክምር ውስጥ መኖሪያ የሌላቸው ሰዎች ፈልፍለው በመግባት እንደ መኖሪያ ቤት የሚጠቀሙበት እንደነበር ይታወቃል። ከዚህም በላይ በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብ እና ሌሎች ነገሮችን ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩም እንዳሉ ይታወቃል። አያሌ ሰዎች ደረሱበት እንዳልታወቀ ነዋሪዎች ገልጠው እነዚህን የመፈለጉም ጥረት እንደቀጠለ መሆኑን መንግስት ተናግሯል። የአደጋው መንስኤ ግን እስካሁን አልገለጠም መንግስት። የአካባቢው ሰፋሪዎች ግን አደጋው የደረሰው በመገንባት ላይ ባለ የባዮ ጋዝ ፋብሪካ መሆኑን ይናገራሉ። ከፈረንሳዊ ዜና አውታር ጋር ቃለ ምልልስ ያደረጉት የኮሚኒኬሽንስ ሚኒስትር ነገሪ ሌንጮ ደግሞ ሰፋሪዎቹ ክምሩን በመቆፈራቸው ነው አደጋ ያደረሱት ብለዋል። ይህ በእንዲህ እንዳለ አለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ትናንት ይፋ ባደረገው መግለጫው አደጋው የደረሰው በኢትዮጵያ ባለስልጣናት ቸልተኛነት ነው በማለት መንግስትን ተጠያቂ አድርጓል በተያያዘ ዜና ተቃዋሚው የኢትዮጵያ አንድነት ፓርቲ ባወጣው መግለጫ ለዜጎቹ መጠለያ የመስጠት ኃላፊነቱን ያልተወጣው መንግስት ተስፋ ያጡ ሰፋሪዎችን እያደገ ነው የሚለውን ኢኮኖሚ እንዳደናቀፉበት በመቁጠር ለአደጋው ምክንያት አድርጓቸዋል። ይህንንም እንተቻለን ብሏል። የመጽሔት ዘገባዎቻችን በሙሉ በዚህ ጉዳይ ላይ ያተኩራሉ። ቡሩንዲ ውስጥ በዚህ ዓመት ከ700 በላይ ሰዎች በኮሌራ በሽታ መሞታቸውንና መንግስት ህመሙ ወረርሽኝ መሆኑን ለመግለጽ እያቀደ እንደሆነ የጤና ጠበብት አስታውቀዋል። ከዚህ ድምዳሜ የተደረሰውም የቡሩንዲና የዓለም ጤና ጥበቃ ደብሊው ኤች ኦ ጠበብት በጋራ ባካሄዱት ጥናት እንደሆነ የቡሩንዲ ጤና ጥበቃ ሚኒስትር አስታውቀዋል። በዚህ ዓመት መጀመሪያ ላይ ብቻ 1.8 ሚሊዮን የኮሌራ በሽታ ህሙማን እንደተመዘገቡ ሚኒስትሯ አስታውቀው ከ11 ሚሊዮን ያነሰ ህዝብ ላላት ቡሩንዲ ይህ ከፍተኛ ቁጥር መሆኑንም አመልክተዋል። እንደ ሚኒስትሯ ገለጻ ከሆነ ለህመሙ መዛመት ትልቁን ድርሻ የሚይዘው የአየር ንብረት ለውጥ ነው። መንግሥት ወረርሽኙን ለመዋጋት ቢያንስ 31 ሚሊዮን ዶላር እንደሚያስፈልገው ገልጿል። የአንድ የቀድሞው የደቡብ ሱዳን የፖለቲካ እስረኛ እንደገለጡት ምንም እንኳ ፕሬዝዳንቱ ሳልቫኪር እንደሚፈቱ ቢናገሩም አሁንም ከ30 በላይ ታሳሪዎች አልተለቀቁም። በጁባ ዩኒቨርሲቲ የኢንዱስትሪ ሳይንስ ኮሌጅ ዲን ሊዮንዚዮ አንጎሌ ኦኔክ በሰጡት ቃል ፕሬዝዳንቱ ቀደም ሲል የገቡትን ቃል እንዲያከብሩ አሳስበው አሁንም እስር ላይ የሚገኙትና በአምነስቲ ኢንተርናሽናል የሚታወቁት 32 እስረኞች እንዲፈቱ ጠይቀዋል። የደቡብ ሱዳኑን የእርስ በርስ ጦርነት ከፍጻሜ ለማድረስ እንደ አውሮፓ አቆጣጠር በ2015 በተደረገው ስምምነት መሰረት እስረኞቹ ሊፈቱ ይገባል ብለዋል ዲኑ ሊዮንዚዮ ኦኔክ የስኮትላንድ ቀዳማዊ ሚኒስትር ዛሬ ግዛቲቱን ከታላቋ ብሪታንያ ለመገንጠል የሚያቀርባቸው እርምጃ የሚያቀርባቸው እርምጃ ወስደዋል። በዚህ መሠረት ሚኒስትሯ አዲስ ህዝበ ውሳኔ ለማካሄድ ይችሉ ዘንድ ህጋዊ ሂደቱን የማስጀመር እቅድ እንዳላቸው አስታውቀዋል። ሪቻርድ ግሪን አጭር ዘገባ አድርሶናል። ሶሎሞን ክፍሌ ያቀርበዋል። ኒኮላስ ስተርጀን ኤደንብራ ውስጥ በሰጡት ጋዜጣዊ መግለጫ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ባለፈው ዓመት ድምፅ መስጠቷን ተከትሎ እስኮትላንዳውያንም ሐሳባቸውን በነፃነት እንዲገልጹ ዕድል መስጠቱ ትክክለኛ ይሆናል ብለዋል። የብሪታንያ ከአውሮፓ ኅብረት መውጣት የስኮትላንድን ኢኮኖሚና ከአውሮፓ ጋር ያላትን ግንኙነት ስጋት ላይ በጣለበት ወቅት ማንኛውንም ዐይነት እርምጃ ለመውሰድ ዝግጁ አልነበርኩም ሲሉም ሚኒስትሯ አክለው አስረድተዋል። ባጭሩ ከአውሮፓ ጋር ያለን ግንኙነት ብቻ አይደለም የሚያሳስበን። ዋና አሳሳቢ ጉዳይ ምን አይነት ሀገር ይወጣናል የሚለው ነው። ስተርጀን ሕዝበ ውሳኔው እንዲካሄድ የሚፈልጉት ደግሞ እንደ አውሮፓውያን ዘመን አቆጣጠር በ2018 የበልጉ ወራትና በ2019 ጸደይ ወራት መካከል ነው። የእንግሊዟ ወግ አጥባቂ ጠቅላይ ሚኒስትር ቴሬሳ ሜይ ከአውሮፓ ኅብረት ጋር የነበረንን ግንኙነት ለመቁረጥ ሲወስኑ ስኮትላንድን አላማከሩም ሲሉም ተችተዋል። የብሪታንያ እርምጃ ከአውሮፓ ኅብረት ጋር የፖለቲካ አንድነቱን ብቻ ሳይሆን ያበቁት ከብቸኛው የአውሮፓ ገበያ በመለየት ሊያስከትል የሚችለውን ከባድ የኢኮኖሚ ውድቀት አልተገነዘቡም ሲሉም አብራርተዋል። ብሪታንያ ከአውሮፓ ኅብረት ለመውጣት ሬፈረንደም ባካሄደችበት ወቅት ስኮትላንድ በኅብረቱ ለመቆየት 62 ለ38 በሆነ ድምፅ መወሰኗ አይዘነጋም። ስኮትላንድ አሁን አዲስ ለማካሄድ ያሰበችው ሕዝበ ውሳኔ በእንግሊዝ ፓርላማ እጅ ይወድቃል። ጠቅላይ ሚኒስትሯ ቴሬሳ ሜይ ሌላ ሬፈረንደም ይፈቅዱ ወይም ያግዱ እንደሆነ ግልጽ የሆነ ነገር የለም። በቅርቡ የተካሄዱ የህዝብ አስተያየት መለኪያዎች ግን የስኮትላንድን ነጻ መውጣት በብዛት እንደሚደግፉ ያሳያሉ። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከእርሳቸው የቀደሙት ፕሬዚዳንት ባራክ ኦባማ በምርጫው ወቅት ኒውዮርክ በሚገኘው ህንፃዬ ላይ የስልክ መስመሮችን ጠልፈው ይሰልሉኝ ነበር ሲሉ ላሰሙት ክስ ዋይት ሀውስ ቤተ መንግስት ማስረጃ እንዲያቀርብ አሁንም ግፊቱ እንደበረታ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ማስረጃዎቹን ለማሰባሰብ ተጨማሪ ጊዜ እንዲሰጠው ለተወካዮች ምክር ቤቱ የመረጃ ወይም የስለላ ጉዳዮች ኮሚቴ ጥያቄ አስገብቷል። ሚኒስቴሩ ትራምፕ ላሰሙት ክስ ማስረጃ እንዲያቀርብ ተሰጥቶት የነበረው የጊዜ ገደብ ትናንት ሲያልቅ ነው ይህንን የማራዘሚያ ጥያቄ ያስገባው። ጀስማን ኦኒ ያጠናቀረውን ዘገባ ሰሎሞን አባቴ ያቀርበዋል። ብዙዎች ምንኛ ደፋር ክስ ነው እያሉት ነው። ይህንን ሚስተር ትራምፕ ሰሞኑን በትዊተር ያሰራጩትን አቤቱታቸውን ያስደነግጣል። ማሸነፌ ከመበሰሩ በፊት ኦባማ ትራምፕ ሕንፃ ላይ ስልኮችን ጠልፎ ሲሰልለኝ እንደነበር አሁን አወቁ። ምንም አላገኘም። ይህ የትራምፕ አቤቱታ መልእክት ከወጣ ከአንድ ሳምንት ጥቂት ዘለግ ያለ ጊዜ አለፈ። ኦባማ በትራምፕ መኖሪያ ቤትም ሆነ ቢሮዎች ላይ ያደረጉት ምንም አይነት ማነፍነፍ መኖሩን የሚያረጋግጥ አንዳችም ማስረጃ አልቀረበም። በሌላ በኩል ግን ይህ ትራምፕ ክስ ያሰሙበትን አይነት አድራጎት ጨርሶ አልተፈጸመም ሲሉ በኦባማ አስተዳደር የብሔራዊው የስለላ ተቋም ዳይሬክተር የነበሩት ጄምስ ክላፐር ቃላቸውን ሰጥተዋል። በስለላው ማህበረሰብ የትኛውም አካል በምርጫ ዘመቻው ወቅት በትራምፕ ህንፃ ላይ የተካሄደ አንዳችም የስልክ መስመር ጠለፋና ስለላ ስራ አልነበረም። የትራምፕ አስተዳደር ሰዎች ግን ምንም ማስረጃ ባያቀርቡም ፕሬዚደንቱ ያሰሙት ክስ ትክክል ነው እያሉ ስሞታቸውን ማጠናከራቸውን ቀጥለዋል። ማስረጃ የለኝም ሆኖም ግን ለዚህ ነው በተወካዮች ምክር ቤቱ የማጣራት ስራ እየተከናወነ ያለው። የፕሬዚደንት ትራምፕ ከፍተኛ አማካሪ ኬሊያን ኮንዌይ ናቸው። የዋይት ሀውሱ የፕሬስ ኃላፊ ሾን ስፓይሰር ትናንት ሰኞ ከጋዜጠኞች ጋር ሲነጋገሩ ምናልባት ያ ስለላ የተካሄደው በስልክ ጠለፋም ላይሆን ይችላል ብለዋል። ስለላ ተካሂዷል የሚለውን መሠረታዊ ክስ ግን አልሰረዙም። ፕሬዚዳንት ኦባማ ራሳቸው ኒውዮርክ ወርደው ስልኬን ጠለፉብኝ አይደለም ብለው ትራምፕ የሚያስቡት፣ ይሁን እንጂ እኔ እንደማስበው በ2016ቱ ምርጫ ወቅት በኦባማ አስተዳደር የተከናወኑ የስለላና ሌሎችም አድራጎቶች ስለመኖራቸው ጥያቄ የለውም። ይህንን ጉዳይ የሚመለከተው የተወካዮች ምክር ቤቱ የመረጃና የስለላ ጉዳዮች ኮሚቴ ሩሲያ በአሜሪካ ምርጫ ሂደት ውስጥ እጆቿን አስገብታ እንደሆነ እየፈተሸ ነው። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር የሰማነው። ወደኋላ ከሚቀርቡ ዘገባዎቻችን አንዱን ለቅምሻ እናሰማ። ለማንኛውም ነገር ነፃ የሚያደርግ ዜግነት ብቻ ነው። ስለዚህ አምስት ዓመት በላይ የኖረ እና ዜግነት ለማመልከት የሚችል እሱን በአስቸኳይ ቢያደርግ ለብዙ ነገሮች መልስ ነው ብዬ አስባለሁ። በመጀመሪያ ደረጃ ግሪን ካርድ ያለው ቦርሳ ውስጥ ግሪን ካርዱን ይዞ ይሄድ። ብዙ ሰው ይሄን አያደርገውም። ግሪን ካርዱን ቤት አስቀምጦ ነው የሚሄድ። ወርቅ ፐርሚትም ያለው ወርቅ ፐርሚቱን ይዞ ይህ መንገድ ላይ ቢያቆመው ቢፈተሽ እንኳን ይሄን ማሳየት ይችላል ማለት ነው። ወርቅ ፐርሚት የሌለው ግሪን ካርድ የሌለው ግን የአሳይለምም ሆነ የሆነ ማመልከቻ ያስገባ ሰው ማመልከቻው ደረሰኝ የሚለውን ወረቀት ጭምር በቦርሳ ውስጥ ይዞ ይሄድ። የትኛውም የስደተኛ ጉዳይ የሚጀምረው በአሜሪካም ይመስለኛል፣ በተለይ በካናዳ ግን ከአይደንቲቲ ኢደንቲቲ ነው አንተ ማነ፣ እሱ እሱ ነገር በጣም ስለሚያሳስባቸው የመጀመሪያው ጥያቄ ኢደንቲቲ ነው። የመጀመሪያ የሚጌታቸው ጌታቸው በካሊፎርኒያ ክፍል ግዛት በሳን ሆዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ሁለተኛው አቶ ፍጹም አቻም የለ በዋሽንግተን ዲሲ ና ቨርጂኒያ በጥብቅና ስራ የተሰማሩ ና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። ሶስተኛው ድምፅ ደግሞ የአቶ ተክለ ሚካኤል አበበ ነው። በካናዳ ቶሮንቶ በጥብቅና ሥራ የተሰማሩ ናቸው። በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ በተጀመረ ውይይት ከተናገሩት ነው የተወሰደው። በሁለተኛው አጋማሽ ስርጭት ጠብቋቸው። አሁን የዕለቱ አብይ ርዕስ ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው ክምር መደርመስ ሕይወታቸውን ያጡ ሰዎች ቁጥር በየሰዓቱ እየጨመረ መምጣቱ የተዘገበ ነው። በዚህ አስክሬን ፍለጋ በተደረገው ቁፋሮ ከአንድ ቤት የአምስት ሰዎች አስክሬን ተቆፍረው እንደወጣ ቤተሰቦች ይናገራሉ። እናት ከነ ልጆቿ በቤት ውስጥ ተቀብራለች ብለዋል። ጮን ግርማ የሟች ቤተሰቦችን አነጋግራ ተከታዩን ዘግባለች። ወይዘሮ ወርቅነሽ ቅዳሜ መጋቢት ሁለት ሁለት ሺ ዘጠኝ ዓ.ም ምሽት በኮልፌ ቀራኒዮ ክፍለ ከተማ ቆሼ እየተባለ በሚጠራው ቦታ የተደረመሰው የቆሻሻ ክምር አደጋ ከማድረሱ ጥቂት ቀደም ብሎ ልጆቻቸውንና የልጅ ልጆቻቸውን እቤት ውስጥ ጥለው ለቅሶ ለመድረስ ወደ ደጅ ወጣ እንዳሉ ይናገራሉ። ሲመለሱ ግን ቤታቸው የለም፣ በቆሻሻ ክምር ተውጧል። ልጆቻቸውንም የልጅ ልጆቻቸውንም አብረው ከቤታቸው ጋር እንዳጡ ይናገራሉ። ልጆቻችን አፈር ደፈነብን። የሆነ ነገር አላወቅንም። በቆሼ መስመር ነው ወደ ሰላሳ አመት የሚያክል ጊዜ የተቀመጥንበት ሰፈር ነው። እንደ ፍንዳታ አድርጎ በቃ አፈር ደፈነብን፣ ልጆቻችን። ምንም የምናውቀው ነገር የለም። እሳተ ገሞራ ይሁን የተደረገ ነገር ይሁን አላወቁም። በቃ ልጆቻችን አዳፈነብን፣ በቃ ደፈነብን። እስካሁን ያልተገኘ አስክሬን አለ። እኔ ግን አስክሬን አግኝቼ ቀብሬያለሁ። እኔ እንደውም እስካባተር እንኳን አላዘዘልኝም መንግስት፣ ይገርምሻል። በራሴ ወጪ አውጥቼ ነው እስካባተር ያስለቀምኩኝ አስክሬን እኔ አሁን አንድ ነብሰ ጡር ከነ ልጇ ሶስት ልጆች፣ ስድስት ልጅ ቤት ነበሩ። ያው ይሄ ይመጣብኛል አይባልም። ወጣ ብለናል። ስንገባ ቤታችን እንደዚህ ሆኖ አገኘን። ልጆች ግማሻቸው ተማሪ ናቸው፣ ግማሻቸው ቁርአን እየቀሩ ነበር፣ ግማሻቸውም ቁጭ ብለው ነበር ቴሌቪዥን እያዩ ነበር። በቃ እኛ ይሄ ቶሎ ተመልሻለሁ ቤታችሁ ብዬ ወጣ ውጥ ይቀመጣ ድረስ እንደዚህ አይነት ነገር ተከሰተ። እርዳታም አልተገኘም። ሁለሊቱ አድሮ እስከ ጠዋቱ አራት ሰዓት ድረስ አስክሬን አልወጣም። ከአራት ሰዓት በኋላ አስለቅሜ እሁድ በሰባት ሰዓት አካባቢ አስክሬን ማግኘት ጀመር። አስክሬኖቹን አገኘው። ይኸው ትላንት እናቀበር። ባለቤቴ ሙተዋል። ከዚህ በፊት ጎርፍ በላኝ። ምንም አድራጊ ነገር የለውም አገሩ። ወጣት ነስሩ ሁሴን የሀያ አምስት ዓመት ወጣት ነው የወይዘሮ ወርቅነሽ የቅርብ ዘመድ ነው ያሳደጉትም እሳቸው ናቸው። እንደነገረን ከሆነ የሚኖሩበት ቤት በማህበር የተሰራና ህጋዊ ካርታ ያለው ነው። እነርሱ ቤት አቅራቢያ ከ100 በላይ በደርግ ጊዜ የተሰሩ ህጋዊ የማህበር ቤቶች እንደሚገኙ ገልጿል። እርሱ አንድ ወንድሙ፣ እህቱና አሳዳጊ እናቱ በሰዓቱ በቤት ውስጥ አልነበሩም። ወይዘሮ እልፍነሽ በማህጸን ውስጥ ያለውን ልጅ ጨምር ቆጥረው ስድስት ሰው ከነሙኑ ቤቱ እንደተቀበረባቸው ሲገልጹ፣ ነስሩ እንደሚለው ደግሞ ከቤታቸው የሞቱት አምስት ናቸው። ነቢያት ስኒታ ትባለች የወንድሜ የወንድም ሚስት ናት። ከነ ልጇ የአመት ከአስር ወር ልጅና እንደገና ነፍሰ ጡር ነች። ሌላ ደግሞ እህታለችኝ ሁስኒያ ሁሴን የምትባል የአስራ አምስት አመት እድሜ የሰባት ያክል ተማሪ ሌላ ደግሞ የአስር አመት ተማሪ የእህቴ ልጅ ናት። ሌላ ደግሞ እንደገናው የሰባት አመት የእሷ ታናሽ የሰባት አመት ልጅ ነበረች። በድምሩ አምስት ማለት ነው። ነስሩ አያይዞ እንደገለጸው የቆሻሻው ክምር ሲደረመስ ከነዚህ ሙሉ ቤቶች ውስጥ የአስራ ሰባት አባወራ ቤት ከነነበሩበት ሰዎች ጭምር ማለቃቸውን ይገልጻል። እየተነገረ እንዳለው ሁሉም ቤቶች ቆሻሻውን ተገን አድርገው የተሰሩ እንዳልሆኑ ይናገራል። የማህበር ቤት ከሆነ መቶ ቤቶች ናቸው። በማህበር የተሰጡ ቤቶች ማለት ነው። ካርታ ሁሉ ያላቸው ቤቶች ናቸው። በእጃቸው የገባ ነው ሁሉም ካርታዎች። የቦሎኬት ቤቶችም አሉ፣ የጭቃ ቤቶችም አሉ። አሁን የእኛ የተወሰነ ፓርቱ ቦሎኬት ቤት ነው፣ የተወሰነ ፓርቱ ደግሞ ጭቃ ቤት ነው። ቦታው ማ ሜዳ ነገር ነው፣ ግን ከጀርባው ያለው ቆሼ ከሱ ከመኖሪያ ቤታችን በጣም ትንሽ ርቀት አለው። ቢያንስ ሶስት መቶ ሜትር፣ አራት መቶ ሜትር ርቀት አለው። እዛ ጋር ያለው ነገር በጣም ተከምሯል። በፊት በእርግጥ ቆሼው በጣም ሰፊ ነበር። የሆነ ሰዓት ላይ ግን ከጎኑ የሆነ ፎቅ የተሰራ ነው ለቆሻሻ ማብላያ ተብሎ፣ በአንድ በኩል ደግሞ እነዛ ነገሮች ቦታውን ሲያጠቡት አንድ ቦታ ብቻ መከመር ተጀመረ ማለት ነው። ነስሩ ስለ አካባቢው ሲናገር ቆሼ የተሰኘው የቆሻሻ ክምር እዛ አካባቢ ከሀምሳና ከስልሳ ዓመት በላይ አስቆጥሯል። ቆሻሻው በአካባቢው ላይ ሰፊ ክፍል ይሸፍን ነበር። ነገር ግን ከጥቂት ወራት በፊት አካባቢው ለልማት ይፈለጋል ተብሎ መቆፈር ተጀምሮ እንደነበር ይናገራል። ቆሻሻ መጣሉም ተቋርጦ ነበር ይላል። ነገር ግን በድጋሚ እንደገና ቆሻሻ በመጣሉ እንደ አዲስ ክምሩ የበዛ መምጣቱን ይገልጻል። አካባቢው ላይ የቆየ ይዞታ ያላቸው ቆሻሻውን ተገና አድርገው በላስቲክ የተሰሩ ቤቶች፣ እንዲሁም ከሌላ አካባቢ ተፈናቅለው የመጡ ተጠላዮችና ተከራዮችም ይኖሩ እንደነበር ይናገራል። አካባቢ ላይ ብዙ ቤት የሚያከራዩ ሰዎች አሉ እና የተከራዮቹን ብዛት ደግሞ ማወቅ ይከብዳል። አሁን እነሱን ማን ያነሳቸዋል የሚለው ራሱ በጣም ምንትን ነው። ቤተሰብ ያለው እንኳን ቤተሰቡ የተረፈው እንኳን ቤተሰቡን እያወቀ ያነሳል። ያ ግን ያለው ነው። ተከራዮቹን ቤተሰብ ከሌላቸው ማን እንደሚያነሳቸው ራሱ እንጃ። አያይዞም በዚህ ቦታ ላይ አደጋው ሲደርስ ማንነታቸው የታወቁም ያልታወቁም ሰዎች ከቆሻሻው ጋር እየተደባለቁ እንደተቀበሩ ይናገራሉ። የእነሱን ቤተሰብ በተመለከተ ቅዳሜ ምሽት የተደረመሰ እሁድ ጠዋት በግላቸው ቆፍሮ የሚያወጣ መሳሪያ ተከራይተው አስቆፍረው እንዳስወጡ ይገልጻሉ። ሌላው አምስት ቤተሰቡን ያጣው መሐመድ ሀዘኑ የማያውቀውን ስሜት እንደፈጠረበት ይናገራል። ነገሩ ካበቃለት ቤተሰቦቻቸውን ከቀበሩ በኋላ መናገሩ ምንም ጥቅም የለውም ብሎኛል። ነገርኩኝ እኔ ብንናገርም ባንናገርም አየር ላይ ብታዊውም ባታዊውም የሚቀየር ነገር የለም ነው የምልሽ። የሚቀየር ነገር ካለ መቀየር ይችላል። መጀመሪያም መቀየር ይችል ነበር። ይሄ ነገር ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በስድስት ዓመት ጊዜ ውስጥ ለአራተኛን ለአምስተኛ ጊዜ ተደጋግሞ የተደረገ የደረሰ አደጋ ነው ይሄ። ከስድስት ዓመት በፊትም እንደዚሁ ተንዱ አላፈሩ እዛ ጉልበታችን ነው በውሃ በጥብጠን በጉልበት አሸክመን በራሳችን ገንዘብ ደክመን የኖር ነው። ከዛ እንደገና ደግሞ እሱን ለመከላከል የተከልነውን ባህር ዛፍ የተከልነውን የተለያዩ መከላከያዎች መንግስት ለልማት ቦታ ይፈለጋል ብሎ ሺ ብለን ለልማት አስረከብን ቦታውን። ስለዚህ አሁን አፈሩን ሲናድ የሚከላከለው ነገር አልነበረም። ስለዚህ ጠቅላላ ሰፈሩ ላይ አደጋ አደረሰ። መሀመድ እንደሚለው አደጋው የደረሰው አካባቢው ላይ ሰዎች በመብዛታቸው ወይም ደግሞ የቆሻሻ ክምር በመብዛቱ ምክንያት አይደለም ባይ ነው። መጀመሪያውኑ ለልማት ተብሎ መንገዱ ሲቆፈር የአካባቢው ነዋሪ ስጋቱን ሲናገር ነበር ይላል ቆሻሻው ሳይነሳ በጎንድ በኩል ከተቆፈረ መደርመሱ እንደማይቀር ሲናገሩ ቀድሞውኑ ሰሚ እንዳላገኙ ይገልጻል። በራሳቸው አላግባብ በማን አለብኝነት መንግስትም አይደለም ይህንን ነገር እዛ ቦታ ላይ ይሰሩ የነበሩት ሲያርሱ የነበሩት ኃላፊነቱን መውሰድ ያለባቸው እነሱ ናቸው። ቆሻሻው የተከመረው ይሄ የዛሬ አይደለም። ይ ይሄ ስንት ከስልሳና ከሰባ አመት በላይ የነበረ ቆሻሻ ነው። እኛ እዚህ ቦታ ላይ መኖር ከጀመርም ቢያንስ ቢያንስ ከሀያ ሰባት አመት በላይ ነው። እንደዚህ አይነት የከፋ አደጋ የደረሰው ግን አሁን ነው። በልማት ሰበብ ቆሻሻዎች እየተጣለ ያለው አሁን ወደዚህ ወደ ነዋሪዎች ቅርብ ነው። እናንተ ምንም የሚያገባችሁ ነገር የለም፣ ስራዬን ነው እየሰራ ያለሁት ነው ያለው። በሰዓቱ የነበረ አንድ የእስካቫተር ሹፌር ሚያተው ይሄ ነገር እየተናደ ነው፣ ድምጽ እያሰማ ነው ሲሉት፣ ምንም የሚያገባችሁ ነገር የለም በሰዓቱም ወድቆ የገባም አለ። ምናልባት ይሄን ነገር እነሱ ላይናገሩ ይችሉ ይሆናል። ደግሞ የሰዎቹ እዛ ጋር መኖር አለመኖር ለዚህ ምንም አይነት የሚያመጣው ነገር የለም። እነዚህ እኮ ይኖራሉ የሚባሉት እኮ ሰዎች እኮ አስራ አምስት በሀያ አባወራዎች ቢሆኑ ነው። በዛሬው ዕለት ሁኔታውን ለመከታተል በስፍራው ሄደው የነበሩ የዓይን እማኞች ለአሜሪካ ድምፅ እንደተናገሩት ቦታው አሁን ከፍተኛ ቁጥር ባላቸው ፖሊሶች ተከቦ ፍለጋ ሲደረግ ነበር። በዛው መጠን ደግሞ ቤተሰብ ጠፋብን የሚል ሰውም በቦታው ነበር። እዚሁ የዜጎች አሳዛኝ እልቂት አብይ ርዕስ ላይ እንቆያለን። በስጋት ውጭ እያደርን ነው ያሉ ነዋሪዎችና ሐዘንተኞች የቀሩትን ዜጎች ለመታደግ የሚወሰደው እርምጃ አፋጣኝ እንዲሆን ጠይቀዋል። የእስክንድር ፍሬው ዘገባ ይከተላል። ቅዳሜ ምሽት በደረሰው የቆሻሻ መደርመስ አደጋ ቤተሰቦቻቸውን ወዳጅ ዘመዶቻቸውን ያጡ የቅርብ ሰዎቻቸውን የተነጠቁ ሐዘንተኞች በአደጋው አሰቃቂነት ውስጣቸው የተነካ ልባቸው ያዘነ ለቅሶ ደራሾች የክፍል ጓደኞቻቸውን ያጡ ትምህርት ቤት ዘግተው ከነ ደንብ ልብሳቸው የመጡ ታዳጊዎች፣ ሁሉም በአንድ ቦታ በአንድ ድንኳን ሐዘናቸውን ሲገልጹ አሉ። ቆሼ በሚባለው አካባቢ ዛሬ እኩለ ቀን ላይ የተመለከትኩት ከቃለ መጠይቆች የተረዳሁት በዚህ ይጠቃለላል። አሁንም የመደርመስ ስጋት መኖሩን የገለጹት አስተያየት ሰጪዎች መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። በድንኳኑ ውስጥ የማስተባበር ስራ ሲሰሩ ያገኘኋቸው ወይዘሮ አበራሽ አለነህ ከነዚህ አንዷ ናቸው። አሁን እኛ የምናስበው ለሞቱት ሰዎች ነው። እንግዲህ እዚህ ጋር አደጋውን ውስጡ ስላልወጣ ያን ለማስቀበር ምግብ ለማቅመስ አንድ ላይ ለማሰባሰብ የሚደረገው ስራ ነገር ግን አሁን ደግሞ በሕይወትና በሞት መካከል ያለ ሄደ ብታየው በጣም በንጥልጥል ላይ ያለ ቤቶች አሉ። ንቅናቄ እየፈጠረ ማለት ነው። ለዛስ መንግስት ምን እያሰበ ነው? እና በስጋት ሁላችንም ውጭ እየዋልን እያደርን ነው ማለት ነው። ምንም በቃ እናቀውም ለማለት ፈልጌ ነው። በመደረመሱ አደጋ ቤተሰቦቹን ማጣቱ መሰራቱን የገለጸው ወጣትም ይሄንኑ መልእክት አስተጋብቷል። እኔ የምጽአት ቀን የመጣ ይመስልኝ የምጽአት ቀን የመጣ ነው ይመስልኝ፣ እንጂ እንግዲህ ቢያንስ ቢያንስ ከዚህ በኋላ ያለው ነገር አደጋ ነው፣ እንዳየሁ ተንጠልጥሏል። ከነ ደንብ ልብሳቸው ለቅሶ ሊደርሱ በአካባቢው ከተገኙት ታዳጊዎች መካከል አልፋ የተባለው የግል ትምህርት ቤት ተማሪዎች ይጠቀሳሉ። አዲስ የተባለች የ የዘጠነኛ ክፍል ተማሪ እንደገለጸችው የተሰማቸው ሀዘን ትምህርት ቤት ዘግተው እንዲመጡ አስገድዷቸዋል። ተማሪ የሆነ አንድ ተማሪ ስለሞተ ሐዘናችን ለመግለጽ ነው የመጣ ነው። የትምህርት ቤቱ ተማሪ በሙሉ ነው የመጣው። ዛሬ ከሰዓት በኋላ ትምህርት ዘግታችኋል ማለት ነው። የሟቾቹን ፎቶግራፎች ይዘው የሚታዩ ለቀስተኞች በዚያ ድንኳን ሀዘን የተቀመጡት ቤተሰቦች በርካታ መሆናቸውን ያመለክታሉ። በአደጋው በፈረሱ 16 መኖሪያ ቤቶች ለሞቱ ሰዎች ድንኳኑን የተከለውና ያስተባበረውም በአካባቢው የሚንቀሳቀስ የበጎ አድራጎት ማህበር ነው። የማህበሩ ሰብሳቢ አቶ ደገፉ ደሳለኝ ይህንኑ አብራርተዋል። እንዳንድ ሰው መካሪ እንዳንድ ልብ መካሪ ሆነን ነበር የምንኖረው። አጋጣሚ ሆኖ እንግዲህ ጣ ደረሳችሁና ግማሽ ወገናችን ግማሽ አካላችን ማለት ነው። ስለዚህ ለዚህ አደጋ ተጋልጠውብናል። ወደፊት የሚያጋጥም ለእኛም ራሱ ያሰጋል ይሄ ነገር እና ቦታው እንደምታየው የተያያዘ ነው። ንቅናቄው እስከዚህ ድስት ካለንበት ድረስ ነው። እና ወደፊት ግን ላለው ያለፈው አልፏል። እግዚአብሔር በመንግስት ስራት ያድሯቸው። ላለው ደግሞ መፍትሄ የሚፈለግበት ነገር ይፈልጋል። ይህን አሁን እያስተባበረ ያለው ማን ነው? ድንኳኑን የጣለው እንደዚህ ለሀዘንተኞቹ ድጋፍ እያደረገ ያለው ማን ነው? ይህ ቦታ ደቡባዊ ድል ይባላል ይታወቃል። የቄሶች ማህበር ደቡባዊ ድል አንድ ማህበር ነው። እዚህ አሁን ስንት ሰዎች የሞቱባቸው ስንት ቤተሰቦች ናቸው እዚህ ያሉ? ስንት ሰው ስንት አዘንተኛ ነው እዚህ እዚህ ያለው? ቤቶቹ አስራ ስድስት 6 ናቸው። በአስራ ስድስት ቤት ቤት ውስጥ ግን የሚገኘው ግን ከእያንዳንዱ ቤት በስሩ ከአምስት እስከ አስር ይቧራል ተከራይ የተከራይ አቧራ አምስት ያዛል አንዱ አቧራ ሲደመር እንግዲህ አስራ ስድስትን በአምስት ብታበዛው፣ እልቆ ማለቅ የለም ብዙ ነው እ እዚህ ላይ አብራሩልኝ። የሁሉም ስም ግን እዚህ ነው ድንኳኑ ማለት ነው። አጠቃላይ እዚህ አሁን በዚህ በመደር መስ አደጋ የሞቱ ሰዎች በሙሉ እዚህ ነው የተቀመጡ፣ ለቅሶ ነው። ሌሎች ድንኳኖችም አሉ። በአብዛኛው ግን ዘመድ አዝማድ እየወሰዳችሁ ካልሆ ስተ በአብዛኛው እዚህ ነው ያሉ፣ ጠቅላላ እዚህ ነው ያሉ። አደጋውን አስመልክተው ለሀገር ውስጥ ጋዜጠኞች መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በቀሩት ነው ነዋሪዎች ላይ ተጨማሪ ጉዳት እንዳይደርስ እርምጃዎች እየተወሰዱ መሆኑን ገልጸዋል። በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑን ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቅ ያለ ቦታ እንዲሰፍሩ እየተደረገ ነው ያለው። ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት። አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ በደረሰው አደጋ የሞቱ ሰዎች ቁጥር እየጨመረ መሆኑንም የአካባቢው ነዋሪዎች ተናግረዋል። ከከተማው አስተዳደር ባለሥልጣናት ተጨማሪ መረጃ ለማግኘት ያደረግኩት ጥረት ስብሰባ ላይ በመሆናቸው ለጊዜው አልተሳካም። እንደተሳካ እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ቀጣዩም ዘገባ በዚሁ ጉዳይ ላይ ያተኩራል። በሌላ በኩል አዲስ አበባ ውስጥ ለዓመታት ተከምሮ የነበረ የቆሻሻ ክምችት በመደርመሱ ለበርካታ ሰዎች ሕይወት መጥፋት ምክንያት መሆኑ ይታወቃል። እስካሁን በእድናቸው ከተገኘው የሟቾች ቁጥር ያልተናነሰ ከቆሻሻው ክምር ስር ሌሎችም ሊኖሩ ይችላሉ የሚል ግምት በአካባቢው ነዋሪዎች በመደመጥ ላይ ይገኛል። ትናንት አስራ ዘጠኙ ሟቾች በደብረ ከዋክብት አቡነ አረጋዊ ቤተ ክርስቲያን፣ አምስቱ በኮልፌ ሙስሊም የመቃብር ስፍራ ስርዓተ ቀብራቸው ሲፈጸም የቀሪዎቹ ዜጎች የቀብር ስነ ሥርዓት በለቡ ገብርኤል ቤተ ክርስቲያንና በኮልፌ ቀራኒዮ በሚገኙ መካና መቃብሮች ተፈጽሟል። በዛሬው እለትም ወደ አርባ የሚሆኑ ሟቾች ቀብራቸው ተፈጽሟል። ነዋሪነታቸው በተለያዩ ክልሎች የሆኑ የሟቾች አስከሬን ደግሞ ወደየዘመዶቻቸው ተሰኝቷል። በአካባቢው ነዋሪ የሆነው የኤልቲቪ የወጣቶች ፕሮግራም አዘጋጅ ጋዜጠኛ አሸናፊ እንዳለ ኮልፌ ቀራኒዮ ከተማ በተለምዶ ሰማንያ አራት ሰፈር የወጣት ማዕከል የሚገኙ ከአደጋው የተረፉት ዜጎችን በጎበኘበት ወቅት የተመለከተውን ለመስታወት አራጋው ገልጸውላታል። አሁ እንግዲህ ዛሬ ጠዋት ላይ እዚያው ነው የዋልኩት የአካባቢው ላይ ማለት ነው እንግዲህ ቁጥሩ እየጨመረ ነው። ቢያንስ ዛሬ ሀያ ሰው ነው ቅድም የነገሩኝ መረጃ ሀያ ሰው ይመስለኛል ዛሬ መገኘት የቻለው ግን ያው ከቁጥር በዘለለ እንዳልኩሽ የተለያዩ ሰዎች በተለይ ሕጋዊ ያልሆኑት ሰዎች መጠለያ ተሰጥቷቸው አርፈዋል። ምግብና የተለያዩ ነገሮች እየቀረበላቸው ነው ያሉት። ከዛ በተጨማሪ ግን ያው ምናልባት ቀኑ አሁን እየረዘመ ስለመጣ ሬሳ የጠፋባቸው ሰዎች ሬሳቸው መለየት ጋር የሆን ነው የመጡ አሁን ሶስት ቀን አራት ቀን እየሞላው ስለሆነ። ከዛ በዘለለ ግን ያው አሁን ላይ ቢያንስ መጀመሪያው ከነበረው ጥሩ ይሻላል። ከዚህ በፊት እስካቫተር በግላቸው ተከራይተው ያስወጡ እንደነበረ ነው የነገረኝ አንድ ልጅ። አሁን ላይ ግን ጥሩ እንቅስቃሴ እያደረጉ ነው፣ በተለይ የሞትን በማውጣት በኩል ማለት ነው። ከዛ በዘለለ ከተለያየ ስፍራ እየመጡ ለቅሶ እየደረሱና ና ሀዘናችሁ ሀዘናችን ነው አብራችሁ አብረናችሁነን እያሉ ብዙ ሰዎች ለቅሶ ሲደርሱ ነው ያሉት ዛሬ ላይ፣ የኪነ ጥበብ ባለሙያዎችን ጨምሮ ማለት ነው። እንግዲህ መጠለያ ውስጥ ያሉት ሰዎች ቁጥራቸው ምን ያህል ይሆናል? ኤግዛክትሊ ቁጥራቸውን አላውቀውም፣ ግን መጠለያው ላይ ያሉ ሰዎች ህገወጥ የሆኑት ይሄ ማለት በፌስታል እና በተለያዩ ነገሮች ከቆሻሻ ናት ላይ ቤት ሰርተው ይኖሩ የነበሩት ህገወጥ ሰዎች ብቻ ናቸው ያሉት። ህጋዊዎቹ ያው አብዛኞቹ ስለሞቱ የተረፉት ደግሞ ዘመዶቻቸው ጋር የተለያዩ ቦታዎች ላይ ነው ያሉት። ለምሳሌ እዚው አካባቢ ላይ ቁራን ይቀሩ የነበሩ ወይም ደግሞ አንድ አስተማሪ አስተምሯቸው የነበሩ ህጻናት ብዙ ናቸው የሞቱት። እነሱ በተለያየ ቦታ ወላጆቻቸው ለቅሶ ተቀምጠዋል እንጂ ህጋዊዎቹ አሁን ቤት እየተከራዩ ሁለት ቤትም እንደዚህ ለቃ ለማስቀመጫ በግላቸው ሙከራ እያደረጉ ነው። ከዛ ውጭ ግን ህገ ወጦቹ በጣም ብዙ ናቸው። በጣም ትልቅዬ ድንኳን ተጥሏል እንደገና ከታች እና ከህንፃ ስር ህገ ወጥ ያልከምት ነግረኝቤልሽ ካርታ የሌላቸው መጥተው ዝም ብለው የላስቲክ ቤቶችን ወጥረው ይኖሩ የነበሩት ሰዎች ናቸው ህገ ወጥ የሆኑት። ለነሱ ሰዎች አሁን መጠለያ ሰርቶላቸው ሰማንያ አራት የሚባል አካባቢ አለ። እዚያ የወጣት ማዕከል ውስጥ ዩኒሴፍ ነው እዛ ላይ ምግቦችን እየሰጧቸው ነው። ግን ህጋዊዎቹ ምንም አልተደረገላቸውም። ያው ወይ ዘመድ ጋር ወይ ጎረቤት ጋር ነው ያደሩት። በተለይ ሙስሊሞቹ አሁን ላይ መስጊድ ውስጥ ነው የሚገኙት። ጠቅሶ የሚደረሰው ሙስሊሞቹን ለመጠየቅ የሚፈልግ ሰው እዛው ይሄ አቡነ አረገ የሚባል ቤተክርስቲያን አለ ከዛ አጠገብ ያለ አንድ መስጊድ ውስጥ ነው ያረፉት፣ ወይም ደግሞ ጎረቤት ዘመድ ጋር ነው ያሉት ሙስሊሞቹ። ከዛ በዘለለ ደግሞ ሌሎቹ እዛው ድንኳን አንድ ትልቅ ድንኳን ተጥሏል እዛው ውስጥ ነው የሚገኙት ቸው ዛሬ አይታቸዋል የተረፉትን በመጠለያ ውስጥ የሚገኙትን ሰዎች ምን ያህል ይሆናል? በጣም ብዙ ሰዎች ናቸው የተረፉት። በጣም ብዙ ሰዎች ማለት ቅድም ያልኩሽ ህገ ወጥ ናቸው ወይም ደግሞ ካርታ የላቸውም ብዬ የነገርኩሽ ሰዎች እንግዲህ ከላይ ያለው ህንጻ ላይ ሙሉ ነበሩ። በትል ፍራሽ ተነጥፎላቸው እዛ ውስጥ ምሳ እየበሉ ነበር እኛ ብሄርንበት ጊዜ ማለት በቁጥር ይሄን ያህል ብለን የጠየቅ ነው ቁጥር አልነበረም፣ ግን በጣም በርካታ ሰዎች ትላልቅ ሰዎችን ጨምሮ ህጻናት፣ እንዲሁም ወጣቶች አሉ ቆሻሻው እንዳልኩሽ ምናልባት የአንዳንድ ሰዎች ስጋት የሆነው ማታ ማታ ላይ ነበር ከዚህ በፊት የሚታየው። እኛ የአካባቢ ነዋሪዎች ነው የምናውቀው፣ ይጨሳል እና ውስጥ ለውስጥ የሚፈጠሩትን ትናንሽ እሳቶች አሉ ና ያ ነገርም የሚያጠፋቸው ሰዎች ሊኖሩ ይችላሉ የሚል ስጋት አለ። እንደገና ደግሞ አሁን ላይ ሊደረመስ የተዘጋጀ ወይም ደግሞ መሀል ላይ የተሰነጠቃለ የሚሉ መረጃዎች አሉ ና በደንብ መቅረብ ስለማይቻል ወደ ቆሼው ላይ አሁን ላይ ትንሽ ስለተከበበ እዚህም ነገር ላይ ትኩረት ሊደረግበት። እሺ፣ በጣም ነው ማመሰግነው፣ ቴንኪው ነው። በመጨረሻም የተፈጠረው አሳዛኝ የዜጎች እልቂት አዲስ አበባ በከፍተኛ ማኅበራዊ ቀውስ ውስጥ ስለ መሆኗ የሚያሳይ ማስረጃ ነው ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የከተማው አስተዳደርም ለደረሰው ጉዳት ተጠያቂ ነው ብሏል። በአደጋው ምክንያት የሞቱ ሰዎች ቁጥር ዛሬም እያሻቀበ ይገኛል። የቆሻሻው ክምር መናድ ምክንያቱ ግን ምን እንደሆነ የሚታወቅ ነገር የለም። መለስካቸው አመሃ ዝርዝሯለሁ። የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ በጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ባሰራቸው ጽሁፍ እንዳስታወቀው ቅዳሜ መጋቢት ሁለት ቀን 2009 ዓ ም በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ የተፈጠረው ክስተት ብዙ አንድምታ እንዳለው ይጠቁማል ከእነዚህ አንዱ ዜጎች በሕገ መንግስቱ ተለይቶ የተደነገገላቸው ንጹህና እና ጤናማ በሆነ አካባቢ የመኖር መብት አላቸው የሚለው ድንጋጌ እንዳልተከበረ ነው ሲል መንግስትን ይከሳል። የአዲስ አበባ ከተማ አስተዳደርንም ለከተማዋ ነዋሪዎች ደንታቢስ ነው በማለት ሲነቅፍ፣ አስተዳደሩ ባለፈው ዓመት በክረምት ወራት አያሌ ዜጎችን በሕገ ወጥ የመሬት ወረራ ሽፋን ለከባድ ስቃይ ዳርጓቸዋል በማለት እንደ ማስረጃ ይቆጥረዋል። እነዚህን የመሳሰሉ እርምጃዎችም በመያድ እምነት ማህበራዊ ቀውሶችን እየፈጠሩ እንደሆነ ለማመልከት ይሞክራል። በተለይ ባለፈው ቅዳሜ በቆሼ የተከሰተው እልቂት ግን ለቀውሱ ምስክር ነው ይላል። መግለጫውን ያነበቡት የፓርቲ ዋና ጸሐፊ አቶ አዳነ ጥላውን ይህ ክስተት አዲስ አበባ በከፍተኛ ማህበራዊ ቀውስ ውስጥ ስለመሆኗ ማሳያ ከመሆኑም ሌላ ቆሻሻ እየደፋ ሲያጠራቅም የከረመው የአዲስ አበባ አስተዳደር ቆሻሻ በሚያጠራቅምበት አካባቢ ሰዎች መስፈራቸውን እያየ ከቦታው በማስነሳት የተሻለና አስተማማኝ መጠለያ መስጠት ሲገባው ይህን ሳይፈጽም በመቅረቱና እኒህ መጠጊያ ያጡ ዜጎች ለሕልፈተ ሕይወት በመዳረጋቸው ተጠያቂ ነው እንላለን። መያድ በመግለጫው ላይ መንግስት ይህን ተፈጥሯል ያለውን ቀውስ የሚያርም እርምጃዎች እንዲወስድም ጠይቋል። መንግስት የዜጎችን የኑሮ ዋስትና ማስጠበቅ ሲገባው ይህን ባለመፈጸሙ ሰሞኑን ላለቁት ወገኖቻችን ቤተሰቦች የሞራል ካሳ እንዲከፍልና የእልቂቱ ሰለባ ወገኖቻችንን የማስመልክቶ ብሔራዊ የሐዘን ቀን እንዲታወጅ እንጠይቃለን። የአዲስ አበባ አስተዳደር ያጠራቀመው ቆሻሻ የሰው ሕይወት እስከሚያጠፋ ድረስ በግደለሽነት ተመልክቶ በዚህ ስበብ አሳዛኝ እልቂት በመፈጸሙ ጉዳዩ የሚመለከታቸው ኃላፊዎች በህግ ተጠያቂነት የሚሆኑበት መንገድ እንድፈለግም አጥብቀን እንጠይቃለን። ሰሞኑን በተከሰተው የቆሻሻ መደርመስ ስበብ ለአካልና ንብረት ጉዳት ለደረሰባቸው ወገኖቻችንን በመንግስት በኩል የማገገሚያና ማቋቋሚያ እንዳመቻችላቸው የምንጠይቃለን። የመኢአድ አመራር አባላት ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ፓርቲው እንዲህ ያሉ ሁኔታዎች ከመፈጠራቸው በፊት በራሱ በኩል ምን የሚያደርገው ነገር አለ የሚለው አንድ ጥያቄ ነበረ። የመኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበ መልስ ሰጥተዋል። እኛ በተደጋጋሚ መግለጫዎችን የምናወጣው ችግር ከመፈጠሩ በፊት ግልጽ ደብዳቤም ለመንግስት ኃላፊዎች እንጽፋለን የሚፈጠሩ ችግሮች ከመፈጠራቸው በፊት ለዜጎች አስፈላጊ ጥበቃ እንዲደረግላቸው ለዜጎች መሟላት ያለበት ነገር እንዲሟላ እስከ ጠቅላይ ሚኒስትሩ ድረስ ግልጽ ደብዳቤዎችን እንጽፋለን። ከዚህም አንጻር የምንሰጣቸው መግለጫዎች ምናልባት ያልተገኛችሁበት መግለጫ ካለ አላውቅም፣ እንጂ የምንሰጣቸው መግለጫዎች ማስረጃ ናቸው። ችግር በደረሰ ጊዜ ብቻ አይደለም የምንሰጠው፣ ችግር ከመድረሱ በፊትም አማራጭ እናስቀምጣለን ለመንግስት ማሳሰቢያዎችን እንሰጣለን። በአደጋው ምክንያት ስለደረሰው ጉዳት ፓርቲው በራሱ በኩል ያጣራው ዝርዝር ጉዳይ ይኖር እንደሆነ ለቀረበው ጥያቄም አቶ ሙልጌታ ምላሽ ሰጥተው ነበረ። እንደሳቸው አባባል ከሆነ የፓርቲው አመራር አባላት የጉዳቱን የተለያዩ ዘርፎች ለመመርመር ሙከራ ቢያደርጉም የመንግስት የጸጥታ ኃይሎች እንቅፋት ሆነውባቸዋል። ስለሆነም ፓርቲው በአቅሙ ለተጎዱ ወገኖች ሊያደርግ የሚችሉን እንኳ ለመፈጸም የሚያስችል መረጃ ለመሰብሰብ አልቻለም ብለዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በአደጋው የተጎዱ ሰዎች ቁጥር 72 መድረሱን መድረሱንና አሁንም ፍለጋው እንደቀጠለ ሕይወታቸው በአደጋው ምክንያት አልፎ አስከሬናቸው የተገኙ ሰዎችም ቀብር ዛሬም የቀጠለ መሆኑን የመንግስት መገናኛ ብዙኃን ዘግበዋል። በተያያዥ ዜና የኢትዮጵያ ፓርላማ የደረሰውን ጉዳት ተከትሎ ከነገ ጀምሮ ለሶስት ቀናት የሚውል ብሔራዊ የሐዘን ቀን እንዲሆን ማወጁንና ብሔራዊ ሰንደቅ ዓላማውም ዝቅ ብሎ እንዲውለበለ መወሰኑ ተዘግቧል። እስከ ዛሬ ድረስ በዚህ የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ ለደረሰው የመደርመስ አደጋ ምክንያት ምን እንደሆነ አልታወቀም። ይህንና ሌሎች መረጃዎችን ለማግኘት ለአዲስ አበባ ከተማ አስተዳደር ቃል አቀባይ ዳግማዊት ሞገስ በእጅ ስልካቸው ደጋግሜ ብደውልም ላገኛቸው አልቻልኩም። ተባረኩም መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የምትከታተሉት በ19 በ22 ና በ25 ሜትር ባንዶች እና በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው አስተናጋጆች ሰለሞን ክፍሌና አዲሱ አበበንን ወደ ቀዳሚው የምሽቱ ቅንብር እናልፋለን የባለሙያ ውይይት በወቅታዊ ርዕሰ ጉዳይ ትኩረት በዩናይትድ ስቴትስ ኢሚግሬሽን ነክ አዳዲስ ገጽታዎች። ጉዳዩ በእጅጉ በማነጋገር ላይ ያለና በዩናይትድ ስቴትስ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ነው። አዲሱን የፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ እና ይመጣሉ የተባሉ ለውጦችና እንደምታዎች ቀረብ አድርጎ በጥልቀትና በትኩረት ለመመርመር የሚጥረው ይህ ተከታታይ ውይይት ለምሽቱም ሁለተኛውን ክፍል ይዞ ቀርቧል። ተወያዮች የሚጌታቸው በካሊፎርኒያ ክፍለ ግዛት በሳንሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻሜለህ በዋሽንግተን ዲሲ እና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው። እንግዶቹን ያወያየው አሉላ ከበደ ነው። ባለፈው ሳምንት በቀደመው ውይይቱ ካነሳውና በእንጥልጥል ባደረገው ጥያቄ ይጀምራል። ፍጹም፣ ወደ አንተ ልሻገር ነው። በኒ ያልተገለጹና ቀደም ብሎ ለተነሳው ጥያቄ መታከል አለባቸው የምትላቸውን ጭብጦች ቀደም ብላችሁ በዘረዘራችኋቸው ምክንያቶች አንድ፣ ይሄ ጉዳይ የሚያሳስበው አዲሱ የፕሬዚዳንቱ ትዕዛዝ ተፈጻሚነት ሊኖረውና ችግር ላይ ሊጥለኝ ይችላል ወይ የቤተሰቤን አባል ብሎ ያሰበ ሰው ወደ ህግ አማካሪ ሲሄድ በምን መልኩ መዘጋጀት አለበት? ምን አይነት መረጃዎችን ማዘጋጀቱ ለባለሙያው ይረዳል? በየሚ የተገለጸው አይነት ከህግ አስፈጻሚ አካላት ጋራ የመፋጠጡና ችግር ውስጥ የመግባቱ ሁኔታ ከመፈጠሩ በፊት ሊደረጉ የሚችሉ ነገሮች ሲኖሩ ይሆን? መልካም። እንግዲህ በመጀመሪያ ደረጃ እዚህ ሀገር ፈቃድ ያለው ሰው ግሪን ካርድ ያለው ቦርሳ ውስጥ ግሪን ካርዱን ይዞ ይሂድ። ብዙ ሰው ይሄን አያደርገውም። ግሪን ካርዱን ቤት አስቀምጦ ነው የሚሄደው። ወርቅ ፐርሚትም ያለው ወርቅ ፐርሚቱን ይዞ ይሂድ መንገድ ላይ ቢያቆመው ቢፈተሽ እንኳን ይሄድ ማሳየት ይችላል ማለት ነው። ወርክ ፐርሚት የሌለው ግሪን ካርድ የሌለው ግን ማመልከቻ የአሳይለምም ሆነ የሆነ ማመልከቻ ያስገባ ሰው ማመልከቻው ደረሰኝ የሚለውን ወረቀትም ጭምር በቦርሳ ውስጥ ይዞ ይሂድ። በህግ ጠለላ ስር ያለውን ሰው ነው የማወራው። ምክንያቱም በህግ ጠለላ ስር ካለ ከብዙ ነገር ትድናለ። ከአንድ ቀን እስርም ከሁለት ቀን እስርም ፍርድ ቤትም ከመቆም ትድናለ ማለት ነው። ስለዚህ ፈቃድ ያላቸው ሰዎች የፈቃዳቸውን የሚያሳይ ነገር ቤታቸው ሳይሆን በእጃቸው ይዘው ሄዱ። ፈቃድ የሌላቸው ሰዎች እራሳቸው ጋር ገመድ እንዳይጠመጥሙ። ምንም ማመልከቻ የሌላቸው ማመልከቻቸው የተባለ ሰዎች ግን ባዶ እጃቸውን ይሂዱ። ስለዛ ጉዳያቸው ግን ለፖሊስም ሆነ ለሚይዛቸው ሰዎች እንዳይናገሩ መንገድ ላይ አቁሙ። አሁን አንዳንድ ስቴቶች እንደሰማሁት እነ ኦክላሆማ፣ ሜሪላንድም፣ ቨርጂኒያም መንገድ ላይ እያቆሙ ሰው መጠየቅ የተጀመረበት ሁኔታ አለ። የዛ ሰለባ እንዳይሆን ህጋዊ ፈቃድ የሌለው ሰው በእጁ እሱን ለእስርና ለእንግልት ወይም ለዲፖርቴሽን የሚዳርጉ ነገሮችን ይዞ እንዳሄድ ማለት ነው መንገድ ላይ። እቤቱ ደግሞ ሆኖ ፖሊስ ቢያንኳኳ ፈቃድ አለሁ ከፍርድ ቤት ትእዛዝ አለሁ ከሌላው አትክፈትለት ወይም አትክፈችለት። ይሄ ነው። ሌላው አሁን ይሄ ህግ ማጥበቅን የያዘው ማለት ትናንሽ ነገሮች እንደ ትልቅ ይቆጠራሉ። አድራሻ ስትለውጥ ወይም ስትለውጪ አድራሻ መለወጥሽን ማሳወቅ አለብሽ ለኢሚግሬሽን። በኋላ ደግሞ ይሄ እንደ ጥፋት እንዳይለወጥ ማለት ነው ነው። ይህን በእንዝላልነት አያደርገው። ሌላው ነገር በህግ ጥላ ስር የሌሉ ሰዎች ወደ ህግ ጥላ ስር እንዲሄዱ እመክራለሁ ማለት እስካሁን ሳያመለክቱ በማወላወላ ያሉ ሰዎች እና እዚህ ሀገር መቆየት ካሰቡ ቶሎ ማመልከቻቸውን ያስገቡ። ሁለተኛ ነገር ደግሞ ከዚህ በፊት አመልክተው እምቢ የተባሉ ሰዎች በተለያየ ምክንያት አሁን ኬዛቸው እንደገና እንዲታይላቸው ከጠበቃ ጋር ይነጋገሩ። የድሮ ጠበቃቸውን ፈልገው ያነጋግሩ ማለት ነው። በአጠቃላይ እውነተኛ ህግ አማካሪ ጋር ይነጋገሩ። ሶስተኛ ነገር አገር ቤት ያሉ በማመልከቻ መልክተውላቸው እሺ ተብለው ቪዛ ተሰጧቸው አገር ቤት ያሉ ለምሳሌ፣ አሁን የአንደኛ የኔ ባለጉዳይ ቤተሰብ አሁን ነው የመጣው ቪዛውን ይዘው ቁጭ ያሉ ሰዎች አሉ። ይሄን ከመፈጸሙ በፊት ትኬታቸውን ገዝተው ይግቡ እዚህ ማለት ነው። ያንንም እመክራለሁ። ሌላ አሁን እዚህ ማዘጃጋ ያልተጻፈው ግን ከዚህ ከትዕዛዙ ውጭ አዲስ የኢሚግሬሽን ህግ ሊወጣ ይችላል። ያም የሚወጣው እንደ ካናዳና እንደ አውስትሬሊያ ወይም እንደ ሌሎች ሀገሮች የቤተሰብ የዝምድና ኢሚግሬሽን ሳይሆን ለአሜሪካ ኢኮኖሚ በሚጠቅም መልኩ የተማሩ ሰዎች ወይም ፕሮፌሽን ያላቸው ሰዎችን ለማስገባት የሚገፋፋ ህግ ነው ሊወጣ እየታሰበ ያለው ወደፊት። እንግዲህ ስለዚህ እናት፣ ወንድም፣ እህት ምን አመጣለሁ የሚል ሰው የሚያስብ ሰው ካለ አሁኑኑ ማመልከቻውን ያስገባ ማለት ነው። አምስት አመት ግሪን ካርድ ኖሮዎት በተለያየ ምክንያት ለዜግነት ማመልከት ያልፈለገ ሰው ወንጀል ያልፈጸመና ሌላም ቢሚያስብለው ምክንያት የሌለ ሰው ለዜግነት ቢያመለክት እመክራለሁ እና እንደዚህ እንደዚህ አይነት ነገሮችን ከጠበቃው ጋር እየተመካከሩ ማድረግ ነው እኔ የምመክረው። ሌላው ነገር ፕሮሰስ ላይ ላሉ ኬዞች ፍርድ ቤትም ወይንም አሳይለም ኦፊስ ላሉ ኬዞች በፊት ያቀረብከው ማስረጃ ከሌማ እቺን አስገብቶ አግኝቷል ከሌ ቦቅ ብዙ ማስረጃ አላስፈለገውም የሚለውን ተውና ተይና አሁን አዲስ በተሰራጨው ሜሞራንድ መሰረት አንድ የአሳይለም ወይም ደግሞ ማንኛውንም የግሪን ካር ማመልከቻ ለመስጠት አሁን የማስረጃዎች ጉዳይ በጣም ጠበቅ ስላለ በፊት ከሚቀርበው የበለጠ ብዙ ማስረጃ ስለሚያስፈልግ ማስረጃ ማሰባሰብ ጉዳይ ላይ ከጠበቃ ጋር ተመካክረው አዳዲስ ማስረጃውንና ያለውን ደግሞ ማስረጃ ማጠናከር ያስፈልጋል። ወደ ሌሎች እንግዶች ከመሻገሬ በፊት የመጨረሻዋ ነጥብ ላይ ከዚህ ቀደም ያስገቡት እንዲሆኛለው እንዲህ ያሉ ሁኔታዎች ደርሰውብኛል የሚሉትን የሚለውጥ ነገር አለማድረግን ቀደም ብላችሁ ጠቅሳችኋልና እንደት እንዴት ይዛመዳል ይሄ ማስረጃ ፍለጋው ለቀረበውና ኢሚግሬሽን መስሪያ ቤት ለገባው ተጨማሪ ወይንም ያን የተናገሩትን ነገር የሚያጠናክር ማስረጃ ከማቅረብ ባሻገር ታሪኩን የሚያፋለስ ነገር ማድረግ ይችላሉ፣ አዲስ ማቅረብ ይችላሉ። እሱ ጋር ጥርት እንዲል ነው። በጣም ጥሩ። ሁለት አይነት ነገር ነው። አንደኛ ለምሳሌ ከዚህ በፊት አመልክቶ እምቢ የተባለ ሰው አለ፣ ግን አሁን ያንን ሁኔታ ሊለውጥ የሚችል አዲስ ማስረጃ ካለ በማጠናከር እንዲሰራ ማለት ነው እምቢ ተብያለው እና ብለው ቁጭ ከሚል ሁለት ሶስት አመት ያንን ከጠበቃው ጋር ተነጋግሮ እምቢ የተባለብን ለምሳሌ አሁን የኢትዮጵያ የሰብአዊ መብት ሁኔታ የዛሬ ሁለት አመት ከነበረው በጣም በባሰ ሁኔታ ነው ያለው ያንን ሊያጠናክር የሚችል አዲስ ማስረጃ ማስገባት ማለት ነው። ሌላው ደግሞ አሁን እምቢ ያልተባለ ኬስ፣ ግን አሁን ለምሳሌ የኢሚግሬሽን ኬስ ፍርድ ቤት ውስጥ ሁለት ሶስት አመት ይቆያል፣ እንደም አሁንማ አራት አመትም ይቆያል። ግን ከዚህ በፊት ያስገባው ማመልከቻና ማስረጃ አለ ያ በቂ ነው ብሎ አለማሰብና አሁን በፊት ከተጠየቀው የባሰ በጣም ብዙ ማስረጃዎች ነው የሚጠይቁት እየጠየቁም ያሉት ማለት ነው። ስለዚህ ያንን ሊያጠናክር የሚችል አዲስ ማስረጃ መሰብሰብ ማለት ነው። መልካም የሚ ወደ አንቺ ልመጣ ነው። የቀረቡት ሀሳቦች ላይ የሚታከል ካለ ታብራሪ ልናለሽ። ቀደም ብሎ ከተነሱት የመጀመሪያ ረድፍ ውስጥ ካስቀመጣቸኋቸው በሶስት ከፍለሽ ከገለሻቸው የመጀመሪያውን ያስቀደ ያስቀድም ነው በሁለተኛው ና በሶስተኛው ያስቀምጥሻቸው ቡድኖች አሉ ወንጀል ፈጽመው የተገኙ ማመልከቻ ጨርሶ ያላስገቡ ወንጀል ፈጽመው የተገኙ ሰዎች ምን አይነት ወንጀል በምን አይነት ሁኔታ ራሳቸውን መከላከል ይችላሉ ማመልከቻ ሳያስገቡ ፈጽሞ ቁጭ ብሎ የነበሩ አሁን በመጨረሻው ፍጹም ከጠቃቀሳቸው ጭብጦች በተጨማሪ ምን አይነት ጉዳዮች ሊዘጋጁባቸው ሊያውቁ ይገባል ሰፊ ጥያቄ ነው ከላይ ያለውን ለመመለስ እሞክራለሁ ቅድም ባለው ላይ ለመጨመር የፈለግኩት በተለይ ለማንኛውም ነገር ነፃ የሚያደርግ ዜግነት ብቻ ነው። ስለዚህ ማንም ሰው ከአምስት ዓመት በላይ የኖረ እና ዜግነት ለማመልከት የሚችል እሱን በአስቸኳይ ቢያደርግ ለብዙ ነገሮች መልስ ነው ብዬ አስባለሁ። አሁን ወንጀልን በሚመለከት ሰፊ ነው ያልኩት። እያንዳንድ ክፍለ ግዛት የራሱ የሆነ የወንጀለኛ መቅጣ ህግ አለው። በእነኛ ህግጋት ውስጥ አንድ ሰው አንድ ጥፋትን ከትንሽ ነገር ሊሆን ይችላል። ለምሳሌ አለመንጃ ፈቃድ መንዳት ሊሆን ይችላል፣ ወይንም መንገድ መሻገር የሌለበት ጋር ተሻግሮ ሊሆን ይችላል። እስከ ትልቁ እስከ ሰው መግደል ደረጃ ወንጀል ድረስ ያሉት በተለያየ ያው አንቀጾች እየተከፋፈለ ይገኛል። እንግዲህ እነዚህ ነገሮች አንድ ሰው ባለበት ክፍለ ግዛት ውስጥ ወንጀልን ከፈጸመ በኋላ ይታሰራል። በእስር ቤት ከጨረሰ በኋላ ሲፈታ እንግዲህ ይሄ የታሰረበት ወንጀል የኢሚግሬሽን ኮንሲኳንስ ወይም የኢሚግሬሽን ምን አይነት ነገሮችን ሊያመጣ ይችላል ተብሎ ይጠየቃል። አንድ ነገር ማወቅ ያለበት ሰው ሁሉ ምንድን ነው፣ ማንኛውም ሰው በወንጀል ሲከሰስ አሻራው ይወሰዳል። ያ አሻራ ወዲያውኑ ለዲፓርትመንት ኦፍ ጃስቲስ ወይንም ለፌዴራል እንትኑ ወዲያውኑ ይሄዳል። ስለዚህ ማንኛውም ሰው በሚታሰርበት ጊዜ አሻራው ወዲያውኑ ወደዛ ይሄዳል። ከዛ በኋላ ከታሰረ እና ምን ካለ በኋላ እንግዲህ አንዳንድ ክፍለ ግዛቶች ከኢሚግሬሽን ጋራ በመተባበር ያንን ሰው ስራቱን ከጨረሰን በኋላ እዛው እስር ቤት ውስጥ ይይዙትና ኢሚግሬሽን መጥቶ ከእስር ቤት ብድግ አድርጎ ወስዶት ወደ ኢሚግሬሽን እስር ቤት ይወስደውና ከዛ በፍርድ ቤት ከሀገር እንዲወጣ ይደረጋል። ይባረራል ማለት ነው። አሁን አንዳንድ ከተሞች እኛ ጋር፣ በተለይ ይሄ በጣም የገነነ ነው። እንደገና አሁን ወደ ዋሽንግተን ዲሲም አካባቢ ሌሎችም ግዛቶች አካባቢ ይህንን እየሞከሩ ነው። ግን አንዳንድ ከተማዎች ሳንክቹሪ ሲቲ የሚባለውን ነገር እያደረጉት ሳንክቹሪ ሲቲ ማለት ምንድን ነው? እንደው ወስደው ይሸሽጋሉ ማለት ሳይሆን፣ ሳንክቹሪ ሲቲዎች የሚሉት እኛ ፖሊሶቻችን እዚህ ያለውን ወንጀል ለመከላከል ነው እንጂ ከፌዴራሉ ጋራ ተባብሮ ሀገር ማባረር ነገር ላይ እኛ እዛ ውስጥ አንገባም ስለዚህ ሰዎች ሲታሰሩ ያው አሻራው እናንተ ይደርሳቸው። ከፈለጋችኋቸው ልትወስዷቸው መታችሁ ውሰዱ እንጂ እኛ ከእናንተ ጋር አንተባበርም። እነሱን መታሰር ካለባቸው ውጭ አንድ ሰከንድም እንኳን አናስርም። ለእናንተ ብድግ አድርገን አንወስድም። እኛ ከእናንተ ጋር የምንተባበረው የለም። ኢሚግሬሽን ስታተሳቸው ምን እንደሆነ አንጠይቅም። በዛ አይነት መልኩ ከእናንተ ጋር ህብረት አናደርግም የሚሉት። አሁን ይሄ ጥቅሙ ምንድን ነው? አንደኛ ከፖሊሶቹ አንጻር እዚሁ ብቻ ወንጀለኛ ለሚፈጸሙ አግባብ ያለውን ቅጣት ይቀጣሉ። ሌላ ነገር ውስጥ አይገቡም። ይሄንን ባለማድረጋቸው ደግሞ ፌዴራሎች ማድረግ የሚገባቸውን ነገር እንዲያደርጉ ይገደዳሉ። ብዙዎቹ ሰዎች እንግዲህ በዚህ መሀል ላይ ምናልባት ጥቃቅር ወንጀል የሰሩ ሰዎች ወዲያውኑ ወደ ኢሚግሬሽን ደረጃ እንዳይጋለጡ ትንሽ ይከላከልላቸዋል ማለት ነው። ይሄ የሚሆነው ለምንድን ነው? በተለይ አዲሱ ፕሬዚደንት ትራምፕ ባወጣው ኢንቴሪየር ሲኩሪቲ ወንጀል ሰርቶ ፍርድ ቤት የተፈረደበት ሳይሆን በወንጀል የተከሰሰም ሰው የኢሚግሬሽን ሁኔታ ለምሳሌ ወረቀት የሌለው ከሆነ ወንጀል በመከሰሱ ብቻ ታስሮ ከሀገር ሊባረር ይችላል ብሎ ነው ያወጣ። ይሄ በጣም ሕገ መንግስትም ውጭ ነው ብለን ነው የምናምነው። ለነገር ግን በጣም ደግሞ ሀይለኛ ነው ብለን እናምናለን። ስለዚህ ነው ይሄ የወንጀል ጉዳይ በጣም አሳሳቢ የሚሆነው ከዚህ አንጻር ይሄንን ነገር ሉላ አንተም ከዚህ በፊት ስንነጋገር ትንሽ አጫውተሃል። እኛ የምናምነው አንድ ሰው እውነተኛ ችግር የማይኖረው ወንጀል እንዳለው ሲፋቅለት እንደሆነ እናስባለን። ስለዚህ አሁን እኔ ባለሁበት በሳን ሆዜ ካለን ከአቃቤ ሕጉ ጋር ንግግር ላይ ምን ያለ ነው፣ ምን አይነት ወንጀሎችን ለምሳሌ ምን አይነት ሰዎችን በምን አይነት ሁኔታ ብናቀርብለት እንዲህ አይነቱን ነገር ሙሉ ለሙሉ ከሬከርዳቸው ላይ ሊፋቅላቸው ይችላል። ምን ነገሮችን ያደረጉ እንዲህ ሊሆንላቸው ይችላል? ለምሳሌ በእውነት በህይወታቸው ለውጥን ያመጡ እንደገና ደግሞ ከዚች ከአንዲት ወንጀል በስተቀር የተለያየ ነገሮችን የኢሚግሬሽን መብቶችን ሊያገኙ ሲችሉ፣ ይቺ አንድ ወንጀል ብቻ ነገሮችን የምታሰናክልባቸው ከሆነች ይሄንን ነገር ጠበቆች ጽፈን አስረድተን ምን እንደሆነ የሰዎችን ጉዳይ እንትን ብለን ይሄ ነገር ከሬከርዳቸው እንዲፋቅላቸው የማስደረግን ነገር በጣም እየተባበሩ ነን ያለ ለዚህ ነው ካሊፎርኒያ በተለያየ አይነት መንገድ ስደተኞችን ጉዳይ በሚመለከት እውነት ትልቅ ሰብዓዊ ሚና እየተጫወተች ያለችው እዚህ ምክንያት ነው። መልካም፣ ይሄ የሁለት ነጥብ ሶስት ሚሊዮን መኖር የሚያስችል ህጋዊ ፈቃድ የሌላቸው ስደተኞችን አቅፋ የተለየ ክልላ ለማድረግ የምትጥር ክፍለ ግዛት ተለይታ ታውቃለች። ተለይታ መታዋወቅና ሌሎችም ፈለጉን መከተል ብቻ ሳይሆን በፕሬዚዳንቱም ትእዛዝ ይሄ በተለይ ከከተሞች አልፎ በግዛት ደረጃ ያን ከለላ የመስጠቱ ዝንባሌ ለመቋቋም የፌዴራል መንግስት የሚሰጠውን የገንዘብ ድጋፍ የማጠፍ፣ የመቀነስ፣ የመውሰድ ሀሳብ እንዳላቸው በዜና ዘገባዎች ወጥቷል። ምን አይነት ሁኔታ ሊመጣ ይችላል? በተከታይ ጥያቄ እንመለሳለን። ተክሌ ጋ ግን እንዳንጠፋፋ ሩቅ ወዳለው ወደ ቶሮንቶ ልሻገር። ተክሌ፣ እነኚህ ሁኔታዎች ገፋፍተቸው ወደ ካናዳ የሚመጡ ሰዎች ቀደም ብለን ያነሳ ናቸው ለቤተሰባቸው ወይ ለራሳቸው ደህንነት አደጋ ላይ መጣላቸውን ከግምት አስገብተው የሚመጡ ሰዎች ምን ማወቅ አለባቸው? ምን አይነት ጉዳዮች የቤተሰብን ደህንነት ማስጠበቅ ይችሉ ይሆን? ሉላ፣ ቆንጆ ጥያቄ ነው። እንግዲህ በተለይ በተለይ የትኛውም የስደተኛ ጉዳይ የሚጀምረው በአሜሪካም ይመስለኛል በተለይ በካናዳ ግን ከአይደንቲቲ ነው። አንተ ማነህ? እሱ እሱ ነገር በጣም ስለሚያሳስባቸው የመጀመሪያው ጥያቄ አይደንቲቲ ነው እና ሰዎች መዘጋጀት ያለባቸው ትልቁ ነገር ከተገኘ የልደት ወረቀቶቻቸውን ማዘጋጀት፣ የፓስፖርት ኮፒዎች ካሉ እነሱን ማዘጋጀት፣ ቀናቸው ያለፈም ቢሆን ማለት ነው ባለፈም ቢሆን የትምህርት ማስረጃዎች፣ ሁለተኛ ደረጃ የጨረሱበት እንደዚህ እንደዚህ አይነት የማንነታቸውን የሚገልጽ፣ የፖለቲካ ፓርቲ ውስጥ አባላት ከሆኑ ያንም ኮፒ ካላቸው ደረሰኞች ማዘጋጀት፣ ደብዳቤዎችም ወይም አፊዳቪት በቃለ መሀላ የተፈረሙ የተጻፉ ወረቀቶችን በጣም በጣም ትልቅ ማስረጃዎች ናቸው። አንዳንድ ጊዜ የስደተኛ ከሀገሩ ሲወጣ ተዘጋጅቶ ዶክመንት ሰነድ ጭኖ አይወጣም። አብዛኛው ሰው ነፍሱን ለማዳን ወይ ከእስራት አምልጦ ወይ ከድብደባ አምልጦ ከብዙ መከራ ችግር ደንግጦ አምልጦ የሚወጣ ነው እና ብዙ ስደተኛ እዚህ ሲደርስ ደግሞ በተለይ መደበኛ ባልሆነው መንገድ አቆራርጠው የሚመጡ ሰዎች በሜክሲኮ፣ በደቡብ አሜሪካ አቋርጠው ብዙ ዞሮ የሚመጡ ሰዎች አሉ እና እነሱ ነሱ በተለይ መንገድ ላይ ይዘረፋሉ፣ ሰነዶቻቸው ያጣሉ። ስለዚህ ትልቁ ነገር ምንድነው? አንድ ካብሮ አደጉ አሜሪካ ውስጥ ሊኖር ይችላል፣ ካናዳ ሊኖር ይችላል፣ አውሮፓ እዛው ኢትዮጵያም ሊሆን ይችላል ከአብሮ አደጉ ሰው የተጻፈ ደብዳቤ ሊሆን ይችላል እንደ ማስረጃ ያገለግላል የመጀመሪያው ነገር ማን ነው ነው ሁለተኛው ደግሞ ወደዚህ በተለይ ዘመዶቻቸው እህት ወንድም አክስት አጎት ያላቸው እዚህ ካናዳ ውስጥ ከአሜሪካ ድንበር ላይ መጥተው ጥገኝን መጠየቅ ይችላሉ ግን ወንድምና እህት መሆንን በምን አረጋግጣለሁ ያን የሚያረጋግጡ ሰነዶችን ማዘጋጀት አለባቸው በትክክል ዝምድናቸውን የሚገልጹ ፕሮፎች ማለት ነው እነዚህ ነገሮች አዘጋጅተው መጠበቅ አለባቸው በዚህን መሰል ሁኔታዎች ውስጥ ማለፍ ግድ የሆነባቸው ቤተሰቦች መዘጋጀት ያለባቸውን ሌሎች አስፈላጊ ጉዳዮችም ተክለ ሚካኤል ያብራራል። አድማጮች፣ በወቅታዊው የዩናይትድ ስቴትስ የኢሚግሬሽን ጉዳዮች ዙሪያ የተሰናዳው ልዩ የውይይት ፕሮግራም አልተቋጨም። ተከታውን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቻችንን የሚጌታቸውን አቶ ፍጹም አቻም የለህንና አቶ ተክለሚካኤል አበበን ለተሳትፏቸው እናመሰግናለን። ወደ ቀጣውና የመጨረሻው ቅንብር እናልፋለን። ደቡብ አፍሪካ ውስጥ በመካሄድ ላይ ያለው የመጤጠል ጥቃት ከባድ ደረጃ ላይ በደረሰበት በአሁኑ ወቅት ይፋ የሆነ አዲስ ምርምር የውጭ ሀገር ሰዎች ለደቡብ አፍሪካ ምጣኔ ሀብት ጠቀም ያለ አስተዋጽኦ እያበረከቱ መሆኑን ጠቁሟል። የደቡብ አፍሪካ የዘር ግንኙነቶች ተቋም ባወጣው ሪፖርት ደቡብ አፍሪካውያን መጤዎችን ከማጥቃት ይልቅ የሥራ ፈጠራ ዘዴንና ኢኮኖሚያዊ እድገት ጨምሮ የተለያዩ እውቀቶችን ከመጤዎቹ ቢቀስሙ ይሻላል ይላል። ከጆሃንስበርግ ቱሶ ኩማሉ ያጠናቀረውን ዘገባ ቆንጅታየ ታቀርባለች። አዲስ ምጣኔ ሀብት ገንቢዎቹ የደቡብ አፍሪቃ ነዋሪ መጤዎች በሚል ርዕስ የወጣው ይህ ሪፖርት ብዙዎች የውጭ ሀገር ሰዎች እዚያች ሀገር ለመኖር የጠቀማቸው የስራ ፈጠራ ዘዴያቸውና ታታሪ ሰራተኝነታቸው መሆኑን ሪፖርቱ ያስረዳል። የሚበዙት ኢትዮጵያውያን፣ ሶማሊያውያን፣ የባንግላዴሽና የፓኪስታን ሰዎች የሆኑት ደቡብ አፍሪቃ የሚኖሩ መጤዎች ሰማኒያ ከመቶ በየሰፈሩ የደቡብ አፍሪቃውያን ንብረት በሆኑ ቤቶች መደብሮችን ከፍተው የሚተዳደሩ ናቸው ይላል ሪፖርቱ። ታዲያ በቆረቆዙ ሰፈሮች ለሚኖሩ ደቡብ አፍሪቃውያን ባለቤቶች እነዚህ የምግብና የሌላም የቤት ቁሳቁስ መደብሮች የኪራይ ገቢ ምንጮቻቸው ናቸው። ሌሎች መጤዎች ደግሞ ጥሪታቸውን አንድ ላይ አድርገው ሲያበቁ በየከተማው የንግድ ቤቶችን ይከፍታሉ። አንዳንዶቹ እንዲህ ያሉት የውጭ ሀገር ሰዎች የንግድ ቤቶች ተስፋፍተውላቸው ትላልቅ የጅምላ መደብር ደረጃ እየደረሱ ከታወቁት የንግድ ተቋማት ጋር የሚወዳደሩም አሉ ይላል ሪፖርቱ። የዚህ ሪፖርት አቅራቢና በተቋሙ ተመራማሪ የሆኑት ራያን ማላን የውጭ ሀገር ሰዎች እንዲህ ባሉት ስራዎች ስለሚሰማሩ መደበኛ የስራ እድል ላይ ከሀገሬው ጋር የሚፎካከሩት በጣም ጥቂቶች መሆናቸውን ይናገራሉ። የውጭ ሀገር ሰዎች ይመጣሉ። እዚህ የመኖር መብት የላቸውም፣ ሰነድ የላቸውም፣ ጭንቅ ውስጥ ናቸው። ሌላ አማራጭ የላቸውም ሀገራቸው መመለስ አይችሉም። ይህን ሁሉ ችግር ተቋቁመው ታዲያ በእነሱ ማህበረሰብ ውስጥ ያለው የሥራ አጥነት መጠን በአገረ ደቡብ አፍሪካውያን ዘንድ ካለው በግማሽ ያንሳል። በታታሪነታቸው ዋጋ ሳያስወድዱ ለነዋሪው ጥሩ አገልግሎት ስለሚሰጡ በአገሪቱ ገበያ ውስጥ መራመድ ችለዋል። የራሳቸውን የስራ መስክ ለመክፈት ያልቻሉ የውጭ ሀገር ሰዎች ደግሞ በየምግብ ቤቱ በግንባታና በግብርና ስራ በጣም ዝቅተኛ በሆነ ክፍያ ተቀጥረው እንደሚሰሩ ነው ጥናቱ የሚያመለክተው። ታዲያ በእነዚህ ስራዎች ተሰማርተው ያሉትም የውጭ ሀገር ሰዎች የራሳቸውንም የሀገሪቱን ምጣኔ ሀብት እየጠቀሙ መሆኑን ጨምሮ ያወሳል። ኪርዊን ሌቦን በደቡብ አፍሪካዊ የጥናት ተቋም ተንታኝና የአደጋ ክትትል ጥናት ማዕከል የተባለ ተቋም ኃላፊ ናቸው። ደቡብ አፍሪካውያን በርትተው ከመጤዎቹ ትምህርት ቢቀስሙ የሀገሪቱ የኢኮኖሚ ሁኔታ አስቸጋሪም ቢሆን ስኬትን ሊያገኙ ይችላሉ ብለው ይመክራሉ። እድሎችን ፈልገው በማግኘት ረገድ በጣም ጎበዞች ናቸው። የይገባኛል የኔ ነው ስሜት የላቸውም። መወዳደር በሚያስፈልግበት ቦታ በኢኮኖሚያዊ መንገድ ነው የሚታገሉት። የንግድ ክልላቸው ላይ ተቀናቃይ ቢመጣባቸው ቀና በሆነ መንገድ ቅናሽ ዋጋ እየሰጡ ይታገሉታል እንጂ ወደ ሁከት መንገድ አይሄዱም። የገበያ ሁኔታ ቢቀያየር ሰለቸኝ የማያውቁ ታታሪዎች ናቸው። እንደ ኤሮፓውያን አቆጣጠር በሁለት አድማጮች አሁን የደረሰን ዜና አለ። በኢትዮጵያ በኩል በቆሼ አካባቢ ለደረሰው አደጋ ምክንያት የሆኑት በስፍራው ላይ ውድቅዳቂና ቆሻሻ የሚለቅሙ ሰዎች ናቸው ሲል የፈረንሳይ የዜና አገልግሎት ያሰራጨው ዘገባና በቪኦኤም የተላለፈው ዜና ትክክል አይደለም ሲሉ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ማምሻውን ለቪኦኤ በሰጡት መግለጫ አስተባብለዋል። የአደጋው መንስኤ እየተጣራ መሆኑንና መንግስት አሁን በማንም ላይ ውንጀላ አለማሰማቱን ዶክተር ነገሪ አክለው ገልጠዋል። በአደጋው መሞታቸው የተረጋገጠ ሰዎች ቁጥርም ሰማንያ ሁለት ሳይሆን ሰባ ሁለት ነው ብለዋል ሚኒስትሩ። እኔ ደግሞ እንደዚህ ብዬን አልተናገርኩም። እንደውም አንዳንድ የውጭ ጋዜጠኞች በተለይ ሲንን እና የኤፍቢ በተመሳሳይ ደግሞ የቢቢሲ ይሄንን ለማጣራት ሲጠይቁ ነበረ። አንዳንድ ሰዎች እኮ መንግስት የገነባው ፋክተሪ፣ እዛ አካባቢ ያለው ፋብሪካ እሱ ነው ምክንያት የሆነው የምሉትን የምለውም በሚጠይቁበት ጊዜ መብራራት ያለባቸው ነበር ማለት ነው። እዛ አካባቢ የነበረው እንቅስቃሴ መንስኤው ደግሞ ገና እየተጣራ ነው። አሁን ሕይወት ለማዳን ነው መንግስት እየተረባረበ ያለው እንጂ ምክንያቱም ምስየም እንደሆነ ገና ነው የምጣራው። ይሄ የተቆለለው የቆሻሻ ክምር ደግሞ ከኮንክሪት ወይ ደግሞ ከእንትን የተሰራ እንትን አይደለም ወይ ደግሞ በተፈጥሮ የተሰራ አለትም አይደለም። ራሱ መሰረቱ ጠንካራ ስላልሆነ እንዲሁ በራሱም ሊወድቅ ይችላል እና ይሄንን ስጣራ መንስኤውን መረጃ እንሰጣለን፣ ነው እኔ ለማንም ሰው ስጠይቁኝ ማለት ነው። እዛ አካባቢ በየቀኑ ሰዎች ሪሳይክል የሚደረጉትን ለማግኘት የሚያደርጉት ጥረት አለ። ይሄ እንግዲህ በመቶዎች የሚቆጠሩ ሰዎች እዛ አካባቢ የሚኖሩ ሊሆኑ ይችላሉ፣ ከዛም እዛም ማይኖሩ ይችላሉ ነገር ግን በተለይ ይሄ የውሃ ይሄ ቦትል ወተር ላስኮችም ማለት ነው፣ እና ሌሎች አይተሞችም ከዛ ውስጥ የሚሸጡ አካላት አሉ። ይሄ እውነት ነው። ነገር ግን አሁን በሀዘን ውስጥ ሆነን ሰዎችን ብለን የምናደርግበት ሞራል የለን እና ስለዚህ ይሄ ትልቅ ስህተት ነው፣ መስተካከል አለበት። ዶክተር ነገሪ ሌንጮ ለቪኦኤ አሁን መግለጫ እየሰጡ ናቸው። እንደተጠናቀቀ ሙሉውን እናቀርባለን። ከአድማጮች በኢሜይል የደረሰን አስተያየት አለ፣ እናቀርባለን። ለአሜሪካ ድምፅ አማርኛው አገልግሎት አሉላና አዲሱ፣ በምታቀርቧቸው አንዳንድ ወቅታዊ ዝግጅቶችና ውይይቶች ላይ አስተያየት እንድሰጥ እንዲሰጥ ትጋብዛላችሁ፣ ሲላክ ግን አታቀርቡም። የአስተያየትም ሆነ የጥያቄ መምረጫ መመዘኛችሁ ምን እንደሆነ ማወቅ አልችልም ሲሉ ቅሬታቸውን በመግለጽ ይጀምራሉ። ህሩይ የተባሉ አድማጫችን ከዚሁ ከዋሽንግተን አካባቢ በጻፉልን የኢሜይል አስተያየታቸው ለምሳሌ ሲሉም ጥያቄያቸውን ያስረዳሉ። ለምሳሌ አሉላ ፍልሰተኝነትን በሚመለከት የአሜሪካው ፕሬዝደንት ያወጡትን መመሪያ አስመልክቶ ከሶስት ጠበቆች ጋር ሰሞኑን ባቀረበው ውይይት ላይ ያልተረዳሁት ወይም የተሳሳተ መረጃ በሚመለከት በኢሜይል ጥያቄ አቅርቤ ነበር። በራዲዮ መጽሔትም ሆነ ከዚያ በፊት በተላለፈው ውይይት ላይ አልቀረበም። በእኔ አስተያየት በዝግጅት ክፍላችሁ የተላለፈ መረጃ አድማጭን ግር ካሰኘ ወይም ከተሳሳተ ቅድሚያ ተሰጥቶት መረጃው መታረም ወይም መብራራት ይኖርበታል። አድማጫችን ህሩይ ይቀጥላሉ። ይብራራልኝ የሚል ጥያቄ ሲመጣ ችላ ማለት ያለባችሁ አይመስለኝም። ከሦስት እንግዶቻችሁ ሁለቱ የሰጡት መግለጫ ቁልጭ ያለ ስለሆነ አመሰግናለሁ። አቶ ፍጹም አቻሜለ ግን ጥገኝነት ያገኙ ሰዎች ቤተሰቦቻቸውን የማምጣት መብታቸው ለስድስት ወር ታግዳሉ ያሉት ግልጽ አይደለም ብለዋል። ሰለሞን አመሰግናለሁ። እንግዲህ የአቶ ህሩይ ጥያቄ ትክክል ነው። ሁለተኛ ጊዜ ኔ የጻፉት ይህ በኢሜይል አስተያየታቸው እንደጠቆሙት ሁለተኛውን ነው። በሌላ ፕሮግራም እንደምናቀርብ ቃል በገባ ነው መሰረት እንደሚቀርቡ ለማስታወስ ብቻ ነው የምንችለው። ግዴሪስት ዝግጅታችን ተጠናቋል። ነገ እንገናኛለን። እስከዚያው ሰላም፣ ደህና ደሩ። no